ከቤኒሻንጉል ጉሙዝ ክልል መተከል ዞን ዳንጉር ከተባለ አካባቢ ተፈናቅለው በባህር ዳር ከተማ አካባቢ የሚገኙ የአማራ ክልል ተወላጆች የዕለት እርዳታ እንደተነፈጋቸውና አስተማማኝ ሰላም እስኪሰፍን ወደ አካባቢያቸው እንደማይመለሱ ለዲደብሊው ራዲዮ ተናግረዋል። መንግስት፣ እርዳታ የሚሰጣችሁ ወደ ቦታው ስትሄዱ ነው በማለቱ ለከፍተኛ ችግር እንደተዳረጉም አመልክተዋል። አቶ ሰይድ መሐመድ ከቅሬታ አቅራቢዎቹ መካከል አንዱ ናቸው። ሴት ባሏን ሙቶባት ስታ ነው የመጣቸው። ወንዱ ሚስቱ ሙታበት፣ ልጁ ሙቶበት ነው ጥሎ በጫካ አልተቀበረም። ይሄ ሁላ ህዝብ የተረፍነው ዳንጉሮ ወረዳ 02 ቀበሌ በአንድ መጋዘን ታምቀና የቆየ ነው። ያልተረዳው እርዳታ ተረርቷል ነው የሚባለው። አላየው እኔ ሁለት ወር ተቀምጫለሁኝ። አልምልም፣ ሙስሊም ነኝ አልምልም። 15 ኪሎ ዶቄት፣ ፊኖ ዶቄት ህዝቡ አንድ ጊዜ አግኝተናል። ከማንቡክ ወደዚህ ተወጣን በኋላ ባሰሙታል። እኔ ቆታ ቀበሌ ሁለት ሰው ሙቷል። ከብት ላይ ያመጡ በመከላከያ እንደሄዱ እዚሁን ሰሞኑን ማንቡክ ላይ ሶስት ሰው ሙቷል። የቦታው እየሞተ ነው። በፍጹም ሰላም የለም። አማራነታችን አስጠልቷል። በአሁኑ ሰዓት በእውነት ነገር ስንት ጊዜ መተናል። እዚህ የሚቀበለና ያጣ ነው። ሌላዊ አነጋገርናት ወጣት እንደምትለው በየደረጃው ያለው የመንግስት አመራር ለጥያቄያችን ምላሽ ለመስጠት አልፈቀደም ትላለች። የመጣ ወደ አንጉር ወረዳ አይሲካ ቀበል ቀስት በመሳሪያ እየደበደቡ ነው ያስወጡን። ልብሴንም አላወጣውም እኔ ልብስም ሰው ነው የሰጠኝ። ሰው ሰ የለበሱ እንደዛ ሆነን መጠን እየሮጥ ነው። ለወረዳ በቅተን ስንጠይቅ ምንም አንቀበላችሁም ነው የተባልነው። ወረዳው አልቀበላችሁም ነው ያለን። እንደዛ ብሎን መጠን ክልልን ስንጠይቅ ክልልም አሁንም አልተቀበለንም። እስካሁ እየተንጓለን ነው ያለ እየደ ገመዛው እየላከን ነው ለሶስት ጊዜ ለአራት ጊዜ ያልተልከናል። ዙረን ወደዛ እንድንገደል ማለት ነው። ከዛ እየተመለስነ መጠናል። አሁን አሁንም እየጠየቅን የለም፣ ሰላም የለም። አሁንም እየሞቱ ነው። ለዶቄት እያሉ እየገቡ ሰላም ነው እየተባሉ እየገቡ አሁን ሰሞኑን ራሱ ሙተዋል። አምስት ሰው ሙተዋል። አራት ሰው ምናምን የሚሆኑ ቆስለዋል። የሁለቱም ክልሎች ከፍተኛ ባለስልጣናት ችግሩን ለመፍታት በቤኒሻንጉል ጉሙዝ ክልል ባሉበት ሁኔታ ላይ ሳይቀር ግድያዎች እየተፈጸሙ ነው ያሉት፣ ደግሞ ሌላው ከአካባቢው የተፈናቀሉ ነዋሪ አንዱ ናቸው። እና እንደዚህ ባለ ሰዓት ላይ ተራርቀናል የሚለው ነገር ከእውነት የራቀ ነው። ስለ እውነት ንገራችሁ እንጃ መምጣት መጠዋል። ግን ከዚያ እነሱ እያሉ ነው መግደል የጀመሩት እነሱ እያሉ ንብረታችንም እንዳሆኗል ባዶ ሆኗል። እኛ እዚህ ላይ የመጣ ነው። አሁን ሶስተኛ ቀናችን ነው። ምን እንዲሆን እኛ መጠለያ ልጆቻችን እንኳ መውደቂ አያገኙም። በዘመድ ቤት ነው ያለና ለምን ለጊዜው እንኳ ሰው ነው ሰው ለሰው ደራሽ ነውና ለምን ራሱ መጠለያ እንኳ አይሰጥም? በቤኒሻንጉል ጉሙዝ ክልል የሰላም ግንባታና ጸጥታ ቢሮ የሰላም ግንባታ ዘርፍ ምክትል ኃላፊ አቶ አብዮት አልቦሮ በዳንጉር ወረዳ አንዳንድ አካባቢዎች ትንኮሳዎች እንዳሉ ግን ደግሞ ዘላቂ ሰላም ለማምጣት እየተሰራ እንደሆነ ለዶቼ ቬለ በስልክ አመልክተዋል። ጠሩ ትንኮሳዎች ምክንያት እንደገና የጸጥታ ስጋቶች መልሰው ዜጎች ላይ የጸጥታ ስጋት ፈጥሯል። አካባቢው ላይ ዘላቂ ሰላም እስኪረጋገጥ ድረስ፣ ትንኮሳዎች እስኪቆሙ ድረስ ወደዚያ የመመለሱ ዋስትና አስቸጋሪ ነው የሚል ጥያቄዎች ከተፈናቃዮችም በስጋት ከወጡ ዜጎችም ቀርቧል። መንግሥት እንግዲህ በተለይ ዘላቂ ሰላሙን ከመገንባት አኳያ በዳንጉር ወረዳ ትልቅ ትኩረት አድርጎ ትልቅ ርብርብ አድርጎ የሁለቱ ክልል መንግሥታት የሰላም ሚኒስቴር አመራሮች እና ደጋፊ ባለሙያዎች ባሉበት ስራው እየተሰራ ነው ያለው። የህዝብዊነቱ ተጠናክረው በአካባቢው ላይ አብሮነትን ማጎልበት ተገቢ ነው ተብሎ ስራ እየተሰራ ነው ያለው። አንዳንድ ቀበሌዎች ላይ ግን መልሶ ማለት ትንኮሳዎች ያሉባቸው ቀበሌዎች ላይ ዜጎች ተመልሰው ተረጋግቶ ወደ መደበኛ ስራ ለመግባት እየተቸገሩበት ሁኔታ ነው ያለው። ስጋት የተፈጠሩባቸው የተወሰኑ ቀበሌዎች፣ ትንኮሳዎች አልፎ አልፎ የታዩበት የተወሰኑ ቀበሌዎች ላይ አቅሩም ሆነ የፖለቲካ አመራሩ እንዲሁም ማህበራዊ ኃላፊነታቸውን እንዲወጡ የሀገር ሽማግሌዎችና የሃይማኖት አባቶች በዚያ አካባቢ ላይ ትልቅ ስራ እየተሰራ ነው ያለው። የክልሉ አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ስለ ጉዳዩ አስተያየት እንዲሰጥ በተደጋጋሚ ለዋና ኮሚሽነሩና ለምክትል ኮሚሽነሯ ቢደወልም ምላሽ ለመስጠት ፈቃደኛ አይደሉም። አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።